ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። አስቹ የዚህ ቃለ መጠይቅ ዋና ዓላማ አንተ በኮራ አዋርድ ላይ በባህላዊ የሙዚቃ ዘርፍ እጩ መሆንህን መነሻ ያደረገ በመሆኑ እያንዳንዱን ያንተን የዘፈን ስራዎች ወይም ደግሞ የሙዚቃ ግጥሞች ትርጉም ማሄስ ወይም ደግሞ በዛ ጉዳይ ላይ በጥልቀት መነጋገር ባለመሆኑ ነው እንጂ ከዚህ በፊት ከሁለቱ በጣም ካሳውቁ ካሲናው ጎጃምና እናትዋ ጎንደር በፊት የሰራቸው የሚሆኑ እነዚሁ ራሳቸው ሁለቱ ተወዳጅ ስራዎች በግጥም ልትል የፈለግከውን ያነሳቸውን ታሪኮች መነሻ ምክንያቶቹን እናያቸው ከተባለ ብዙ የሚያስብል ይመስለኛል። ይህንን እንግዲህ ለሥነ ጽሑፍ ምሁራንና በተለይም ደግሞ ለባህልና መሰል ጥናት ለሚሰሩት እንተወው። ግን እኔ እናንተ ቃለ መጠይቃችንን እንቀጥል። ከእነዚህ ሁለት ስራዎችህ በፊት ነው ማቅህ፣ እኔ በግሌ በጣም የምወደው አንድ ስራ አለ። አንዲት የጉሙዝ ጣት የምታሞግስበት የምታደንቅበት፣ ዘፈኑ ቅላጼውም ወይም አዚያዚያሙም ራሱ ለየት ያለ ያንተን የፈጠራ አቅም የሚያሳይ ከነዚህ ስራዎችህ በፊት ቀደም ብሎ የተሰራ በምስል የተደገፈ በቪዲዮ ማለቴ ነው የተደገፈ ስራ አለ፣ ስለሱ ብታወራ። እና ከዚህ ከስቱዲዮም ብጋብዘው ደስ ይለኛል። እንዲው በዚህ አጋጣሚ ይህንን ቃለመጠየቅ የሚሰሙ የኤስቢኤስ ራዲዮ አድማጮች ይህንን ስራህን ቪዲዮውን ቢመለከቱትና ቢሰሙት በጣም ደስ ይለኛል። በዚህ አጋጣሚ ጋብዛቸዋለሁ። ሌላውን ስራም በደንብ እናወራለን። ስለ በላይ ዘለቀ ቆንጆ የባህል ስራ የሰራኸዋለህ። ከዛ በፊትም ሌሎች ብዙ ሰርታ ያስቀመጥካቸው ዳጎስ ያሉ ስራዎች እንዳሉ አውቃለሁ ግን እንዲያው ይሄኛው ስራ የብዝሃ ቋንቋ ተናጋሪነትንም የሚያሳይ ነው ብዬ ስለማስብ ነው። በነገራችን ላይ አድማጮች አገውኛ፣ አማርኛ እና ጉምዝኛን መናገር የሚችል ነው። አስተዳደጉ ቻግኒና መተከል አካባቢ በመሆኑ እዚያም እዚህም ሊያናግሩ የሚችሉ የቋንቋ እድገቶች ያሉት ልጅ ነው አስቻለው። ያንን ደግሞ በተግባርም በፈጠራ ስራው አካቶታልና ያንን የሚያሳያል ብዬ ስለማስብ ነው። እስኪ ንገረኝ። የጉምዘኛ ስራው አኳ ይላል። አኳ ማለት ሰፈራችን፣ መንደራችን ማለት ነው። እኔ አሁን ለምሳሌ ስነግርህ እኛ ብዙ ከብቶች ነበሩን እና ደስታ የምትባል የጉምዝ ተወላጅ ናት አዝላ ያሳደገች። ይሄ አብሮነቱን ነው የምነግርህ እና ጉምዝ ማህበረሰብ ጋር አብረን ነው ያለ ነው ማለት ይቻላል። መተከል ላይ ስትሆን ደግሞ ቻግኒ ሽናሻውም አለ፣ አገውም አለ፣ ጉምዝም አለ፣ ብዙ ነው እና ያው ሁሉ ጋር አብረህ ታቦት ሲወጣ ሁሉንም ነው የምሰማው። እና አኳ ሰፈራችን መንደራችን ማለት ነው ያችን የጉሙዝ ኮረዳ ነው እንግዲህ አኳ ሰፈራችን እና ቅፍ አድርግኝ በናት ቲክቶክ ላይ በጣም ቫይራል ሆኖ ነበር። በጣም በጣም በወጣቶቹ የሶሻል ሚዲያ በተለይ የቲክቶክ ተጠቃሚዎች፣ የዩቲዩብ ተጠቃሚዎች እንደዚሁም የኢንስታግራም አልፎ አልፎ አይቼዋለሁ። አዎ። እና እሱን አሁን ሰውም ደግሞ በጣም ስለወደደው እሷን ብቻ እንትን አድርጌ ሌላ የጉምዘኛ ሩላያቻ ሚላለ ምን እየተደረገ ነው ሚላለ እሷ ላይ ጨምሪያታለሁ። ያው ቫይራል ስለሆነች እሷን እንትን አድርጌ በጣም ደስ የሚል ነገር ሪሚክስ አድርገን አልበሙ ላይ ይወጣል ማለት ነው። አገውኛም አለ። ዳባኔና እጇ ላይ የሚል ማለት ነው። በእርግጥ ሲወጣ ቢሰሙት ነው። አገውኛ ላይ ያው በደንብ ቋንቋውንም ስለምናገረው አገውኛና ጉምዘኛን ወደ ይሄ አላይል የራሴ ስታይል አድርጌ ወጣ ያለ በኢትዮጵያ አከራር አድርጌ የሆነ ነገር የሰራው ይመስለኛል። አለበሙ ላይ ያው በዚህ አጋጣሚ ሲጠብቃል። በጣም ቆንጆ ስራ። እንደዛ ያው ብዙ ቋንቋ ስትችል እዛው መተከል ላይ ብዙ ነገር ማድረግ እንትን ትችላለህ። ብዙ ማህበረሰብ ነው ያለ። አሁን ከንባታም ሀድያም እኳለ ፓዊ ዛኔ በደርግ ሰዓት በሰፈራ ፓዌ ሰፈራ ጣቢያ በጣም ብዙ ባህል የነበረበት እና ብዙ ነገር እንደዚህ ባህሎችን ትንትላለ ያው ኢትዮጵያ እንትኑ የተገናኘ ነው። አሁን አልበሙ ላይ ያስቻለ የሚል ስራ ላይ ባስኬቶ ብሔረሰብ ተገናኘና አገናኘ ነው እና ያን ፊዥን አድርገን የሰራንበት ነገር በጣም ለኔም በቃ በጣም ፈውስ ነው። ኢትዮጵያ ዘርፈ ብዙ በጣም ያልተነካ ስላለ እግዚአብሔር ካገዘም ብዙ ነገር መስራት እንችላለን ብዬ አምናለሁ። እንዲው ካነሳ ሀዋይ ቀር በበርታና በጉምዝ አካባቢ እጅግ የበረታ የሙዚቃ ፍቅር በተለይ የጨረቃ መውጣትን ተከትሎ ጨረቃ እስክትጠፋ ድረስ የሚያዘፍን ልዩ ፍቅር እንዳለ እሰማለሁ። እንዲው እዛ ላይ ስተሳትፈሃል ወይ ያንን ሌሊት ሲዜም ሲዘፈን በዛ በትልቁ የድምፅ መሳሪያ አወቱበት ጊዜ ስነበርኩ ወይ? እንዴት እኔ ግብርና ባለሙያ ምሩቅ እና ሶስት ዓመት ሰርቻለሁ ጉምጆች ጋር። በቃ አሁን ታህሳስ ያልቃላይል ትዳር ጀምሮ እስከ ጥር የካቲት ዘፈን ነው ዙምባራ። በነገራችን ላይ ዙምባራ ያልተጠና በጣም ያልተጠና የሙዚቃ መሳሪያ ነው እና እዛ ላይ ብዙ ነገር ለመስራት አስባለሁ። ለምሳሌ አንድ ዙምባር 12 ቡድን አለው። 12ቱን 24ቱ ማስጫወት ትችላለህ፣ 36ቱን ታጫውታለህ፣ 48 ማጫወት። እስከ 36 እኔ እንትን ብያለሁ። ከ48 ምናምን ተሰርተህ የሆነ ሲምፎኒ ትልቅ ነገር አለ አይደል? ብዙ ነገር መስራት ትችላለህ። በዚህ አጋጣሚ በርታኛም ሰርቻለሁ። ሼሆጀሌ ንጉስ ሼሆጀሌ የምን ይልክ ባለሟል ማለት ነው እሳቸው ጋር የተያዘ ነገር አንድ ጥሩ ነገር እንዲሁም በጣም ትልቅ ሪከርዲንግ ያስወጣ ማለት ትልቅ ብዙ መሳሪያ የገባበት እሱ ሸወጀሌ አለ ማለት ነው። የበርታ ሱዳኖችም ተሳትፈውበታል። ሱዳኖች በፊቸሪንግ ተሳትፈውበታል። እሱም ለዙምባራ ምናምንም የተቀላቀለበት የጉምዘኛ እንትን አለ። ያው እንግዲህ ብዙ ነገር ነው የለፋንበት እውነት ለመናገር ያንዳንዷን ነገር ሪከርድ ነው ያደረገ። ቡርቧክስ ሪከርዲንግ ቡርቧክስ ከመነሻው ታውቃለህ። መነሻችንም ቡርቧክስ ነው። እንግዲህ እቅዳችን ብዙ ነው። ቡርቧክስ ያለም ሙዚቃ አጫዋች አለ። ኢትዮጵያ ብዙ አቅም አለ። ያው የኢትዮጵያን ሙዚቃ መሳሪያ ከድምጻችን ጋር አዋህደን እንግዲህ እግዚአብሔር ቢረዳን ብዙ ነገር አስበናል። ደግሞ ሞበር እየረዳን ነው። አሁን ኮራም እኮ ታጨን እኮ ገና ሳነሳ ያው ኮራ ታጨን። ሕዝብ ነው የጠቆመን። አሁን ደግሞ ሕዝብ እኛ ስንታጭን ያሸነፉ እኔ ስታጭ ነው። አሁን ሕዝቡ ነው የሚወዳደር። ኢትዮጵያ ጋና እንደሚጫወቱት ማለት ነው አለ ሕዝቡ ደግሞ የሆነ እኛ ያለ የሰማውን የእኔ ነው ያለ ይመርጠዋል። ሕዝብ ነው የሚወዳደር እንጂ እኔ አይደለሁም። እኔማ ታጨሁ፣ ስታጭ ነው እኔ እራሴ ሙዚቃ ፐርፎርም እያረኩ ቢሆን ነው ነው የተወዳደር። አሁን ሕዝብ ነው የሚወዳደር ብዬ ነው። ኔትወርኬ የለም እንደምታውቀው ኢንተርኔት ውጭ ሀገር ያለው ቢመርጥ ጥሩ ነው። ኮራ አዋርድ ላይ የድምፅ አሰጣጡ የህዝብ ምርጫ ነው እና በርካታ ኢትዮጵያውያን አገር ውስጥ ያሉትም ውጭ ሀገር ያሉትም የእነሱን ድጋፍ ትሻለህ። በሁለት ምክንያት አንደኛ ህዝቡ የህዝብ ምርጫ በመሆኑ የትኛውም ሀገር የራሱን ድምፃዊ ነው የሚመርጠው። ስለዚህ የሚያውቀው ለማያውቀው እየነገረ ስራው የኢንተርኔት ምርጫ ያገኝ ዘንድ ወደ ዌብሳይቱ ወደ ኮራ አዋርድስ ዌብሳይት እየሄዱ ውጭ ሀገር ያለው ደግሞ በተለየ ሁኔታ ይህንን የኤስፔስ ራዲዮ የሚያደምጥ አድማጭ በሙሉ አንተም እንዳልከው መታጨት በራሱ የማሸነፍ ያህል ነው። ቀላል ነገር አይደለም፣ አህጉራዊ ውድድር ነው። ተስፋ ማድረገው ደግሞ ብዙ ኢትዮጵያውያን ያሸነፉበትም ውድድር በመሆኑ ትኩረት የሚያገኝ ስለሆነ ብዙ ኢትዮጵያውያን ድምፅ ይሰጣሉ። አንተም ታሸንፍና የበለጠ ደግሞ በሌላ አዲስ ቃለ መጠይቅ እንገናኛለን ብዬ ተስፋ አደርጋለሁኝ ስለ ኮራ እንግዲህ ሰው ሙዚቃዎችን ሰምቷል። እኔ ኮሜንቶችን አነባለሁ፣ ደስ ይለኛል። ከኮሜንቱ የተሰጡት ምክሮች በጣም ስንቅ ናቸው እና ይገርመሃል፣ እነሱ ምክሮች ናቸው አለበሜንም አላይ ፎከስ። እኔ አንድ መድረክም ሰርቼ አላውቅም ኢትዮጵያ ውስጥም ከዚ ኢትዮጵያ ውጭ፣ ብዙ በርካታ መድረኩ እንደምታውቁ፣ ሁለት ዘፈን በጣም እንትን ብሎ ያለውን ታውቋለ። እና ማርካት እፈልጋለሁ ምክር ይሄ ኮሜንት ቀላል ነገር አይደለም። በጣም አንዳንዱ ኤርትራውያንም ምኑም ከየትም ደቡብ ሰሜን ጫፍ አለ አይደል? ከአፍሪካ አስተያየት ይሰጣሉ። በጣም የተነካ ሰው አለ። በእናትዋ ጎንደርም በካሴ ነው እና አሀ፣ እንደዚህ አይነት ነገር ከሆነማ ስለዚህ የጀመርኳቸውን ፕሮጀክት ምንም ነገር ስንሳልል ባለኝ አቅም እንትን አይቸግረኝም። ያው ፕሮዲሰሩ ቡርባክስ ይህ የራሳችን ስቱዲዮ ነው። ልጨርስ ብዬ አንድም ነገር ኮንሰርት አልሰራውም እና ማርካ ትፈልጋለሁ ቢኮዝ እየተደማመጥን ነው ማለት ነው። ህዝቡ ጋር ሳትናጠብ ከቦታ የሆነ ነገር ስታደርግ አልበሙ ሲወጣ ደግሞ ሰው ቁጭ ብሎ ቀላል አይደለም። እዚህ ቁጭ ብሎ አንድ ውጭ ሀገር ላይ የሆነ ስትረስ ምንም አለ አይደለ ሀገር ቤቱ እንዲያደርጉ ንባ መጣይ ሲል ቀላል አይደለም። ለንባው ለመምጣት ለመደሰት አንተ ምክንያት ከሆን ሁለት ነው የሰጠው ውሀ አስራ አራት ዘፈን ማሰጠው እንዴት በተለያዩ ኢትዮጵያ ቅኝቶች ቁጭ ብሎ ስራውን እችን እድል ከፈጠረልኝ ካደነቀኝ ከወደደኝ ብዙ ነገር ሰጥቸው ስራውን ቁጭ ብሎ ስለ ሀገሩ በጎ በጎ ነገር እያሰበ እንዲያዳምጥ ሰፋ አድርጌ እኔም ብሰጠው መድረኩም ደግሞ አይቀርም፣ ነገም ይገኛል ካስፈለገ ማለት ነው። እና ወደ ኮራውም ደግሞ ስመጣ ይሄን ነገር እንደዛ ነው ባለው ቃል ይህም የኔ ነው ካለ መምረጥ የምመርጠው ግን እኔን አይደለም፣ ፐርሰናሊ ዘፈኑን ነው። ዘፈኑ ናጥዋ ጎንደር ነው። ዘፈኑ ካሲና ጎጃም ነው። ዘፈኑ በላይ ዘለግ ሶስቱም ደግሞ ትልልቅ ስም ነው። ጉምዘኛው ብዙ በብዙ ነው። በባህል ዘፈን ስትመርጥ ብዙ ነገር ነው የሚያዩት እና መጠሪያ ነው። ይሄ መጠሪያ የኔ ነው ካለ ይመርጣል ይመርታል። የሱ ነዋ። እኔማኩ በዛ ነገር ታጭቼ ማስተላላፊ ነኝ። እና አሁንም ይሄ ዘፈን የኔ ነው ካለ ይወዳደራል። እጁን እንትን ይላል። ግን ያው እንትን ማይለው ማልዋሻው ነገር አሁን እዚህ ኢንተርኔት ዝግ ነው እንጂ እንደው በጥሩም ባነበር የሚመርጠህ እዛ ባህር ዳርም ጎንደርም። ብቻ ግን ምንም አላይደል ተጨማሪ ማለት ነው። በእርግጥ ይመርጣል። እዚህም አዲስ አበባ ምንም ይመርጣል የተለያየ ወት ግን ደግሞ አለ አይደለም በተለይ ዘፈኖቹ የበለጠ ቅርበት አላቸው ተብለው የሚታሰቡት የአማራ ክልል አካባቢዎች በኢንተርኔት መዘጋት ምክንያት ላይመርጡ ይችላሉ። ግን ደግሞ ዘፈን አድማሱ ሰፊ ነው። ዘፈን ወንዝ ድንበር የሚያግደው ባለመሆኑ የተነሳ መላው ኢትዮጵያዊ ባለበት ሁሉ እንደሚመርጥ ሙሉ እምነት አለኝ ነው በጣም ምን ሆነ መሰለ ደወልልኝና በጣም ደስ ብሎናል። በነገራችን ላይ ኢትዮጵያ ውስጥ ያሉ የት ሁሉም ቲክቶኩም ይሄ ሬዲዮን ምናምኑ እውነት ከሚገባው በላይ ነው የቀሰቀሱት። ከሚገባው በላይ ይሄን ነው ምን የምነግርህ። እየተደማመጥን ነው ማለት ነው። አየህ፣ እኔም አስበው ስራ ሰራው የህዝብ ነው ብዬ ነው። እንዲህ ምንም ነገር እኮ እንትን አላልክም። እያንዳንዱ እያንዳንዱ መገናኛ እንትን ፖስቶ ቀሰቀሰ። እኔ ግን እውነት ነው ምነግርህ በዚህ በምልጫ ቢሆን እኔ መቶ ፐርሰንት አሸንፍ ያለው ብዬ ነው ማምነው። ምክንያቱም አንደኛ ኢንተርኔት አክሰስ የለም፣ ብዙ ብትሸነፍም ነው ምልህ እኮ ኢንተርኔት አክሰስ የለም። ሁለተኛ ደግሞ ሰው በቃ ላይ ይሄ ቀሰቀሰው፣ ለእኔ በቂ ነው፣ ከሚገባው በላይ በቂ ነው። በቃ ማሸነፍ ሞራል ለመስጠት ማለት ነው። ሚዲያውም ኤፍኤሙ እንዲ ሲልልህ እኮ በቃ ደ አንተ ምንድን ነው ማሸነፍ የግዳ ምንድን ዋንጫ ምናምን አይደለም ማሸነፍ፣ የህዝብ መልስ በትንሹ ነው የሚያረከኝ እና እንደዛ ነው። መልካም እንግዲህ ወደ ማጠቃለያ እየመጣን ነው። አልበምህን መቼ እንጠብቅ? በምን እንጠብቅ? አሁን እሱ እኮ ይኸውልህ እኛ ጨርሰናል። እንግዲህ አሁን በቅርቡ ትላለ። ሁለተኛ ግን የሚያስፈጽመው ፈጣሪ ነው። እኛ ተሰናድተን ነው። አምናም እኮ እስከ ገና እኮ እንትን አላልንም ነበር። ነገ ነገ ብለን ዝም ብለን በአምስት ስንለው ነው እናትዋ ጎንደር ብው ያለ። አሁንም እኛ ተሰናድተን አታውቀው ደሞ እዚያ ያለውን አገሩ ላይ ያለው ነገር አታውቀው። መቼ ስለ ነገ ደግሞ፣ በተፈጥሮይ ምን ተሰናድቼ ቁጭላለሁ እንጂ በዚህ ቀን ነው በዚህ ቀን ነው አይደለም። ግን 100% ስራው አልቋል፣ የሚያስፈጽመው እንትን የሚለው ደሞ ፈጣሪ ነው። በቅርቡ ብለን ዝም ብለን እንበልዋይ። መልካም እንግዲህ፣ በቅርቡ መቼ ነው የሚለው በቅርብ እናያለን። ቅልኮ ከበደ መልካም አስቻለው ፈጠነ ድምፃዊ የሙዚቃ ደራሲ እንግዲህ ብዙዎቹ ስራዎችህን በዜማም በግጥምም የምታዘጋጀው አንተነህ ጥቂቶች ቢሳተፉም ስለዚህ አዲሱ አልበምህም ላይ እንደዛው እንደሚሆን ተስፋ አደርጋለሁኝ በሙዚቃ ስራ ተሳትፎ ያደረጉ እነማን እነማን አሉበት ዜማዎቹ የእኔና ጥቂት የህዝብ አለ አይደል አለ ሰማኒያ ፐርሰንቱ የእኔ ነው ግጥምም እንደዚሁ የእኔ ነው ሌላ ተጨማሪ ትልቅ ወንድሜ የተወሰነ ጽፏል። የኑስ መሐመድ ጋዜጠኛ የኑስ መሐመድ የተወሰነ ጽፏል። አንድ ዘፈን ላይ ደግሞ ሳምሶን የሚባል ልጅ ከበደ የሚባል ልጅ ጽፏል። ምንድን ነው እኔ ግጥሞችን ብዙ ጊዜ የሆነ ሰማንያ ዘጠና ፐርሰንት ሰማንያ አደርስ እንትና መግድ ያለ ያለ ገዳይ ምላቸው ግጥሞች አሉ ስሰጠው ሌላ የተሻለ ሲያመጣ አስገባበታለሁ። የእኔ ብቻ ነው እንትን አለልም። በጣም እንደዚህ እንትን እሰጣለሁ እና ሶስቶች ልጆች ተሳትፈዋል ማለት ነው። መልካም ነገሮች ሁሉ ከአንተ ጋር ሆነው በኮራ አዋርድ በታጨህበት የባህል የሙዚቃ ዘርፍ አሸንፈህ እንድናገኝ ምኞቴ ነው እግረ መንገዱም አዲሱ አልበምህ በቅርቡ ደርሶ እንድናደምጠውና ቀጣይ ስኬቶች የተቃኑ ሆነው ትልቅ ደረጃ ደርሰ እንድናይህ እመኛለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከመሰናበታችን በፊት ምናልባት አንተ የቀረ መልእክት ካለ እድሉን እንሰጠሃለሁ። ቅድም ከግጥሞቿ ላይ ትርጉም አገውኛና ጉምዘኛ ትርጉም መለሰ እንግዳ የሚባልሽ ትን ብሎኛል። ተወሰነ ትርጉም ላይ እንግዲህ ሀገራችን ሰላም ትሆን፣ ቀሪው ዘፈኔን ደግሞ ወጥቶ ለህዝብ እንዲደርስ ፈጣሪ ያግዘን ብዬ ነው አንተም ይሄ ነገር ይገባዋል ብለህ በዚህ ሚዲያ ላይ ስላቀረብኸኝ አንተና ባልደረቦችህንም እግዚአብሔር ያክፍር ልኝ ምንድሮላታ ለኔ ባላ ምንድሮላ ያማና ኦው ኦው ላይ